የደቡብ ሱዳን የሙርሴ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታወቀ። የክልሉ መንግስት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ ኦኬሌ ኡማንዴንግ ከመስከረም ወር ጀምሮ በደረሱ ጥቃቶች 16 ሰዎች ሲገደሉ 12 ህጻናት ታግተው ተወስደዋል። ጥቃቱ እስከ ትላንት ማታ መቀጠሉን የገለጹት ኃላፊ ከዚህ ቀደም ተወስደው ከነበሩት 200 ህፃናት 57ቱ እስካሁን አልተመለሱም ብለዋል። በዩናይትድ ስቴትስ የሚኖሩ የጋምቤላ ክልል ተወላጆችና የሰብአዊ መብት ተሟጋች ይህ ችግር በተደጋጋሚ እየተፈጠረ ያለው መንግስት ለዜጎቹ ጥበቃ ስለማያደርግ ነው ይላሉ። ጽዮን ግርማ ዝርዝሩን ይዛለች የደቡብ ሱዳን የሙርሌ ጎሳ አባላት በ208 ከጋምቤላ ክልል ከአኟዋክና ኑዌር ዞኖች ውስጥ ወስደው ካልተመለሱት 57 ኢትዮጵያውያን ህጻናት በተጨማሪ 12 ህጻናት ከመስከረም ወር ጀምሮ በድጋሚ መወሰዳቸውንና ከ16 በላይ ወላጆች መገደላቸውን የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ሀላፊ አቶ ኦኬሎ ኡማን ለአሜሪካ ድምጽ ተናግረዋል። አቶ ኬሎ እንደሚሉት ከደቡብ ሱዳን ጋር ድንበር የሚዋሰነው የጋምቤላ ክልል በአኟክና በኖዌር ዞን ላይ በየአመቱ በደቡብ ሱዳን የሙሩሌ ጎሳዎች ጥቃት እንደሚፈጸምና በተለይ በደቡብ ሱዳን አቅራቢያ በሚገኘው በአኝዋክ ዞን ኳክ ወረዳ እኙዱና ጃሌ በሚባሉ ብሔረሰቦች ላይ በቅርቡ ጥቃት መፈጸሙን ነው። ጥቃቱም እስከ ትላንት ድረስ መቀጠሉን ይገልጻሉ። ማምሻውን የክልሉን የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ኦኬሎን አነጋግሬያቸዋለሁ። በእኛ አቆጣጠር በኢትዮጵያ አቆጣጠር ከመስከረም ወር ጀምሮ እስካሁን ድረስ በእነኚህ ወራት ላይ በየጊዜው እየተፈሰመ ይገኛል። በአሁኑ ከብቱ የተወሰደ ሌላው ህጻናትም መፈኖ የተወሰደ ሁኔታ ነበረ። ሰውም የገደለ ያለ ነው። እንደውም ትላንትና አንድ ህጻን አንድ ሲመግሌ ሲመግሌ ተገለው ልጃቸው የተወሰደበት ሁኔታ አለ። ይሄ ቁጥሩ አንዱ ሳይሆን የትላንትና ክስተም ነው። ተግደ ተናገርኩ። ከመስከረሞር ከመስከረም ወር ጀምሮ እስካሁን ድረስ ምን ያህል ህጻናት ተወሰዱ፣ ምን ያህል ሰዎች ተገደሉ ቁጥሩ ፊክስድ ባላረገ እንኳን አሁኑም በነ መንገድ ላይ ወኝ ያለው ስለሆነ ይህን ያህል ነው ብሎ መስቀመጥ አይቻልም። የተወሰደ ህጻናት እስካሁን ከአስራ ሁለት በላይ የሞቱ ሰዎች አስራ ስድስት አካባቢ አስራ አምስት ይደርሳል። አሁን ገና መንገድ ወኛ የጥቁ ስለሆነ ነው። ድንበር የለም። ድንበሩ ጥበቃ አይደረግለትም። እንደ ሀገር ድንበር ጥበቃ እየተደረገ ነው ያለ። ሙርሌዎች ግን በልማዳቸው አንደኛ ወታደር እንደ ወታደር ጥበቃ ይደረጋል። በየካምቦ በየመን እንትና ነው ያለ የተከማተ ታቢያዎች። ስለዚህ እነሱ እንቅስቃሴያቸው ሁለት ነው።

አይቻልም ነበረ። እንደዚህ አይነት ጥቃት እንዳይደርስባቸው መንግስት እንደ መንግስት ምን አይነት ጥበቃ ነው የሚያደርገው? አሁን ላሉት ለዜጎቹ መንግስት እንደ መንግስት በየ ደንበር ስጋት ቀጠናዎቹ ላይ ወታደሮቹ አለ። ሌላ ህብረተሰቡ ከቦታ ቦታ ማዘዋወር ለመውሰዱም መውሰድ አይቻልም። ምክንያቱም ሲኖሩ ቆይተዋል። ተወልዶ ያደጉ ሲኖሩበት የነበረ አካባቢ ነው። ስለዚህ ያ በጥቃት ምክንያት ህዝቦቹ አደጋ እንዳይደርስባቸው መንግስት ያደረገው ያለው መከላከል ነው እንጂ ከቦታ ተነሳው አካባቢ መለከኩም አይሆንም። አማራጩ እንደዚህ አይደለም። ትልቁ እንደ ሀገርና እንደ መንግስት የተደረገ ያለው እነዚህ ልጆች አፍኖ የመውሰድ ሰው የገደሉ መንግስት የራሳቸው የሳለ መንግስት ስላላቸው እንደ ሀገር ዋና እንደ ኢትዮጵያ ሰላም ወዳድ ሀገር እንደምሆነው መትን ከሱዳን ከደቡብ ሱዳን ጋራ የጋራ መግባባት በማፍጠር እነዚህ ሰዎች እንዲዚ አይነት ከድርጅ ድርጊታችን እንዲቆጠቡ የማድረግ ስራ የተሰራ ነው። አምና የተሰራ ይነ ህጻናት እንዲመለሱ እያደረገ አሁን እየተደረገ ያለው ይሄ ነው። ግን አሁን እንደ ነገሩኝ ከሆነ አቶ ኬሎ፣ እነዚህ ከመስከረም ጀምሮ ህጻናት እየተወሰዱ ነው፣ እየተገደሉ ነው እስከ ትናንትና ድረስ። ታዲያ ምንድን ነው ምንድን ነው ጥበቃ የሚደረገው? እንደዚሁ እየተገደሉ እየተወሰዱ ይቀጥላል ማለት ነው? እንደዚያ ይቀጥላል ማለት ሳይሆን፣ አሁን እየተደረገ ያለ ሲገደሉ ያለምንም የተደረገ አይደለም ማለት ሳይሆን፣ እንደ ሀገር እንደ ክልል ክልሉ መንግስት በራሱ አይን ጥበቀ እየተደረገ ነው። ጥበቃ የተደረ ሰፊ ቦታ አለ። ሌላ ያልገቡበት ቦታ እነዚህ በአከርቢያ በጣም ወደ ድቡብ ሱዳን ጠኪቶ የሚገኙ መንደሮች ናቸው። ጥቃት እየተፈጸመበት ያለ አቶ ኬሎ እንደሚሉት ሀምሳ ሰባቱ ህጻናት የት እንዳሉ አይታወቅም። አሁን ደግሞ ከአስራ ሁለት በላይ ህጻናት ተወስደዋል። በዩናይትድ ስቴትስ ነዋሪ እንደሆኑና የጋምቤላ ክልል ተወላጅ እንደሆኑ የገለጹት አቶ እጁሉ ሌሮ በአኟክም ሆነ በኑዌር ጎሳዎች ላይ ጥቃቱ በተደጋጋሚ የሚፈጸመው መንግስት ለዜጎቹ በቂ ጥበቃ ስለማያደርግ ዜጎቹም ራሳቸውን የሚከላከሉበት መሳሪያ ስለሌላቸው ነው ይላሉ። አንዱ ትልቁ ችግሩ ምንድን ነው? አኝኮቹ እዛ ቦርደር አካባቢ የሚኖሩት አኝኮች አንድ ራሳቸውን የሚከላከሉበት ምንም ነገር የላቸውም። ሙርሌዎቹም ይህንን ስለሚያውቁ ነው። አኝኮች ምንም ነገር ስለሌለው መቶ ኒታይም የፈለጉትን ማለት ስለሚችሉ ነው። መሳሪያ የለም። በዛ ላይ ደግሞ የኢትዮጵያ ወታደር እዛ ድረስ ሄዶ አይጠብቁም። በየጊዜ የመጡ የሚወስዱት ስለሚያውቁት ነው። ጋምቤላዎች ምንም አኝኮም ነሆነ ነር እንደውም አንዳንድ ነዋሪዎች ያሉት ኢትዮጵያ ነዋሪዎች ምንም ነገር የላቸውም፣ ግን የደቡብ ሱዳን ነዋሪዎች መሳሪያ ይዘው ነው የሚዞሩት። ኤኒታይም አላቸው እነሱ። የሀገሩ ሰው ግን ምንም መሳሪያ የለውም። ራሱ የሚቀላቀልበት ነገር የለውም። ለዚህም ነው ሙር ላይ በየጊዜ ኤኒታይም መጥቶ ኤኒታይም ከብትም ህጻናት ህጻናት ነው የሚወስዱት። ብዙም ጊዜ ትልልቆቹን ገሎ ህጻናቶችን ነው የሚወስዱት። የቆየ ነገር ነው። ዛሬ የተጀመረ አይደለም። መንግስት ፈልግ ኖሮ ብዙ እርምጃ መውሰድ ይችላል። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የማህበረሰብ ተቋም መሪ አቶ ባንግ ሜቶ ተመሳሳይ ሀሳብ አላቸው። መንግስት ለዜጎቹ የሚያደርገው ጥበቃ ግዴታ መሆን ይገባ ነበር የሚል ይኸው። የመንግስት ደካማ ነው። የክልሉ መንግስትና የኦልሞስ የፌዴራል መንግስት ነው። ለምን ብባል፣ አዎ ይኸው መከላከያ ሲኖር ይው አገሩ ለመጠበቅ ነው እንጂ ሌላ ብያው ስፔሻል የሌላ ሀገር ዜጋ እንደዚህ መምታቱ ራሱ ሪሊ ይገርመኛል እና የነኚህ ሙርሌዎቹ እንዴት ነው ይው መከላከያ እኮ ድንበር ጽፊ ደንብር ነው አለው በቃ እና የነኚ ሰዎች የሚጠበቁን የማ ነው መከላከያ ነው መከላከያ ስራው ሰርቷል ወይ ምንም ጥያቄ የለም። አልተሰራም። ብሰሩ ኑ ይሄ ነገር አይቃየድም። አይ በዚህ ድንበር አካባቢ ያለው ግጭት ረጅም እድሜ ያስቆጠረ፣ በተለይ ደግሞ ጥቃቶች መፈጸም የጀመሩት ካለፉት ሀያ አምስት አመታት ጀምሮ እንደሆነ የሚናገሩት አቶ እጁሉ በበኩላቸው ካለፉት አራት አመታት ወዲህ ግን ሕጻናት መውሰድ ወላጆቻቸውን መግደልና ከብቶቻቸውን መዝረፍ እየተለመደ መጥቷል ይላሉ።